የአሜሪካ ድምፅ ነው። በ22፣ በ25 እና በ31 ሜትር ባንድ በአጭር ሞገድ እንዲሁም በኢትዮ ሳት ቨርቹዋል ቻነል 57 ዲግሪ ስዌስት ላይ ከዋሽንግተን ዲሲ የሚተላለፈው የአማርኛ ፕሮግራም አሁን ጀመረ። ሰላም ጤና ይስጥልን። እንደምናመሻችሁ የተከበራችሁ አድማጮቻችን። የዕለተ እሁድ ታህሳስ 13 2017 ዓ.ም ምሽት ፕሮግራማችንን ይዘንላችሁ ቀርበናል። የራዲዮ መጽሔት ፕሮግራምን ይዤ የማስተናግዳችሁ ቆንጂት ታዬ ነኝ። ም ነው ነጠላሽን ማለታችሁ አይቀርም። አሉላ ከበደ እረፍት ላይ ነው። ቀደም ብሎ ካቀረብናቸው የራዲዮ መጽሔት ቅንብሮች መካከል ታዲያ በድጋሚ ለእናንተ ለአድማጮቻችን ጆሮ ብናደርስ ብለን የመረጥነውን ቅንብር ይዘንላችኋል። በእንግሊዝ ወታደሮች ተሰርቆ የተወሰደው የአጼ ቴዎድሮስ ጋሻ እንዲመለስ የተደረገውን ጥረት የሚያሳየውን እና በቅርቡ ዩናይትድ ስቴትስ ቶሊዶ የኪነ ጥበብ ቤተመዘክር የቀረበውን አውደ ትርኢት በተመለከተ የኢትዮጵያ ቅርሳስ መላሽ ኮሚቴ አባል ከሆኑት ከታሪክ ምሁሩ ከዶክተር አሉላ ፓንክረስት እና ዋሽንግተን ዲሲ ከሚገኘው የኢትዮጵያ ንጉሳዊ በጎ አድራጎት ባላደራ ተቋም የበላይ ጠባቂ ልዑል ኤርሚያስ ሳህለ ስላሴ ጋር እየተደረገውን ውይይት ነው የያዝንላችሁ። የፊታችን ረቡ እንደ አውሮፓውያን የዘመን አቆጣጠር ታህሳስ 25 ቀን የፈረንጆች ገና ክሪስመስ ይከበራል። በዓሉን ባላችሁበት ሁሉ ለምታከብሩ አድማጮች ከወዲሁ መልካም በዓል እንላለን። በክሪስመስ ሙዚቃዎች እያዝናናን እናማሻችኋለን። ዝግጅታችንን በዓለም ዜና እንከፍታለን። አብራችሁን አምሹ። ጤና ይስጥልኝ አድማጮች፣ ከምሽቱ ዜናዎች ጋር ኤደን ገረመው ነኝ። በናይጄሪያ የገና ገጸ በረከት ለመቀበል የወጡ ሰዎች ተረጋግጠው 32 ሰዎች ህይወታቸው አለፈ። በናይጀሪያ በሁለት የገና ስጦታ የማከፋፈል በጎ አድራጎት ዝግጅቶች ላይ በተከሰተ መረጋገጥ የሞቱት ሰዎች ቁጥር ከ13 ወደ 32 ማሻቀቡን የሀገሪቱ ፖሊስ ዛሬ እሁድ አስታውቋል። በታሪኳ ታይቶ በማይታወቅ መልኩ የከፋ የኑሮ ውድነት ቀውስ ውስጥ እየታገለች ባለችው ናይጄሪያ ሰዎች የምግብ እርዳታዎችን ለመቀበል በሰፊው ተወጥተው የነበረ ሲሆን በትንሹ አራት ህጻናትን ጨምሮ ብዙዎች ህይወታቸው አልፏል። ከሟቾቹ ሀያ ሁለቱ በደቡብ ምስራቅ አንባራ ግዛት ኦኪጃ ነዋሪዎች ሲሆኑ ትላንት ቅዳሜ አንድ ገባሬ ሰናይ ተቋም በዓሉን በማስመልከት ምግብ ለማከፋፈል ባዘጋጀው ምርሃ ግብር ላይ ጉዳቱ መከተሉን የአካባቢው ፖሊስ ቃል አቀባይ ቶቹቹኩ ኤኪኬንጋ ተናግረዋል። የአቡጃ ከተማ የነበረውን ክስተት ያዩ የአይን ምስክሮች ለአሶሺየትድ ፕሬስ እንደተናገሩት በቤተ ክርስቲያኑ በር ላይ በደርዘን የሚቆጠሩ ሰዎች መርሃ ግብሩ ከመጀመሩ በፊት ቀድመው በመገኘት ከሌሊቱ አስር ሰዓት አንስቶ ወደ ግቢው ለመግባት ሲጥሩ ነበር ብለዋል። ክስተቱ ከቀናት በፊት በርካታ ህጻናቶች የሞቱበትን ሌላ ተመሳሳይ ሁኔታን የተከተለ ሲሆን የናይጄሪያ ፖሊስ በሁለቱ ጉዳዮች ላይ ምርመራ እያደረገ መሆኑን ገልጿል። The cat sat on the እስራኤል በጋዛ ላይ በፈጸመችው ጥቃት በትንሹ ሀያ ሰዎች ሞቱ። እስራኤል በጋዛ ሰርጥ ዛሬ ሌሊት፣ እሁድ ንጋት ላይ ባደረገችው ጥቃት አምስት ህፃናትን ጨምሮ ቢያንስ ሀያ ሰዎች መሞታቸውን የፍልስጤም የህክምና ባለስልጣናት አስታውቋል። ይህ በእንዲህ እንዳለ የእስራኤል ባለስልጣናት በኢየሩሳሌም የካቶሊክ ቤተክርስቲያን መሪ የሆኑት ካርዲናል ፒየር ባፕቲስታ ፒዛላ ጋዛ ገብተው የቅድመ ገና ቅዳሴን ከግዛቱ አነስተኛ ክርስቲያን ማህበረሰብ አባላት ጋር እንዲያከብሩ ፈቅደዋል። በጋዛ ከተማ የተፈናቀ የተጠቀሉ ሰዎችን ባስጠለለ ትምህርት ቤት ላይ በተፈጸመው ጥቃት ሶስት ህፃናትን ጨምሮ በትንሹ ስምንት ሰዎች መገደላቸውን የጋዛ ጤና ጥበቃ ሚኒስቴር አስታውቋል። በሀማስ ከሚመራው መንግስት ጋር ግንኙነት ያለው ሲቪል መከላከያ ቀደም ብለው ከተገደሉት መካከል አራት ህጻናት እንደሚገኙበት ተናግሯል። የእስራኤል ጦር ጥቃቱ በቀጥታ ያነጣጠረው በስፍራው በተጠለሉ የሐማስ ታጣቂዎች ላይ ነው ሲል ተናግሯል። ስለ ጥቃቱ እስካሁን ድረስ ከሀማስ የተሰጠ አስተያየት የለም። አድማጮች የዜና እየተላለፈላችሁ የሚገኘው ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ጣቢያ ነው። የጣሊያኗ መሪ ጆርጂያ መሎኒ ሩሲያ የጋረጠችው የደህንነት ስጋት እያየለ ነው አሉ። የጣሊያኗ መሪ ጆርጂያ መሎኒ ሞስኮ ህገወጥ ስደትና ሌሎች ጉዳዮችን በመጠቀም የአውሮፓ ህብረትን ለመናድ ከፍተኛ የሆነ የደህንነት ስጋት ደቅናለች በማለት ተናገሩ። በፊንላንድ ሰሜን ላፕላንድ አውራጃ በሳምንቱ መጨረሻ በተካሄደው ስብሰባ ላይ የጣሊያን የስዊድንና የግሪክ መሪዎች እንዲሁም የአውሮፓ ህብረት የውጭ ጉዳይ ኃላፊ የተገናኙ ሲሆን በሰሜን ላፕላንድ አካባቢ በኖርዲክ ክልልና በሜዲትራንያን ባህር ደህንነት እንዲሁም በደቡብ አውሮፓ ስላለው የስደት ጉዳይ ተግዳሮቶች ተወያይተዋል። ወጋ አጥባቂ መንግስትን የሚመሩት ጆርጂያ መሎኒ ስለ ሩሲያ በጋዜጠኞች የተጠየቁ ሲሆን አደጋው ከምናስበው በላይ ሰፊ ስጋት የደቀነ መሆኑን መረዳት አለብን በማለት ተናግረዋል። መሎኒ የዩክሬን ግጭት ከተጠናቀቀ በኋላ በአውሮፓ ህብረት ደህንነት ላይ ከሩሲያም ሆነ ከሌላ ቦታ የሚደርሰው አደጋ ስለማይቆም ህብረቱ ለዚህ ዝግጁ መሆን አለበት ሲሉ አሳስበዋል። አያይዘውም ይህ በጣም ሰፊ የሆነ የደህንነት ሐሳብ መሆኑን ማወቅ አለብን። ይሄ በዴሞክራሲያችን በህዝባችን አስተያየት ላይ ተጽዕኖ መፍጠር ቀለንና በአፍሪካ ስለሚሆነው ነገር እንዲሁም ስለ ጥሬ ዕቃና የስደትን በመሳሪያነት መጠቀም ላይ ያተኮረ ነው ሲሉ ተናግረዋል። ጠቅላይ ሚኒስትሯ የአውሮፓ ህብረት ድንበሩን ለመጠበቅ የበለጠ ተግቶ እንዲሰራና ሩሲያ ወይም የትኛውም ወንጀለኛ ድርጅት የህገወጥ ስደተኞችን ፍልሰት እንዲመራው ሊፈቀድ እንደማይገባም አሳስበዋል። በተመሳሳይ ፊንላንድና ኤስቶኒያን ጨምሮ አንዳንድ የህብረቱ አባላት ከሩሲያ ከመካከለኛው ምስራቅና ከሌሎች ሀገራት የሚመጡ ህገወጥ ስደተኞች ተገቢው ቁጥጥር ሳይደረግባቸው በሩ ሩሲያ በኩል ወደ አውሮፓ ህብረት ግዛቶች እንዲገቡ መፈቀዱ የአውሮፓ ህብረትን ደህንነት እየጎዳ ነው ሲሉ ከሷል። ሞስኮ ሩሲያ ሆነ ብላ ህገወጥ ስደተኞችን ወደ አውሮፓ ህብረት አባል ሀገራት እየገፋች ነው የሚለውን ክስ አስተባብላለች። አድማጮች ለምሽቱ የያዝናቸው ዜናዎች እነዚህ ነበሩ። ከቀሪ መሰናዶዎች ጋር ታምሹ ዘንድ ጋብዛለሁ። ኤደን ገረመው ከዋሽንግተን ዲሲ በድጋሚ እንደምናመሻችው ውድ አድማጮቻችን፣ በየሁለት ሳምንቱ እሁድ የሚቀርበውን የራዲዮ መጽሔት ፕሮግራማችንን ይዤ እያስተናገድኩ እስከ አራሳት ድረስ አብሬያቸው የማመሸው ቆንጂታዬ ነኝ። ንጉሱ ታምሬ ፕሮግራማችንን እየመራ አብሮን ያመሻል። በመጽሔት ወግ መሰረት ታዲያ የመክፈቻዋን ሙዚቃ እንሆ። Oh, the weather outside is frightful, but the fire is so delightful. And since we've no place to go, let it snow, let it snow, let it snow. It doesn't show signs of stopping, and I brought some corn for popping. The lights are turned way down low. Let it snow, let it snow, let it snow. When we finally kiss goodnight, how I'll hate going out in the storm. But if you really hold me tight, all the way home I'll be warm. The fire is slowly dying, and my dear, we're still goodbying. But as long as you love me so, let it snow, let it snow, let it snow. We finally kiss goodnight. How I'll hate going out in the storm! But if you... Well, the fire is so delightful and since we've no place to go let it snow, let it snow, let it snow. It doesn't show signs of stopping and I've brought some corn for popping. The lights are turned way down low let it snow, let it snow, let it snow. When we finally kiss goodnight how I'll hate going out in a storm. But if you tight all the way home I'll be warm the fire is slowly dying and my dear we're still goodbye but as long as you love me so let it snow let it snow let it snow. የመክፈቻዋን ስልት አድምጠናል። ከጥቂት ሳምንታት በፊት አሉላ ከበደ ወደ ስቱዲዮ ጋብዞ ካነጋገራቸው እንግዶች ጋር ወዳካሄደው ዘለግ ያለ ቆይታ እንሻገር። መቶ ሃምሳ ዓመታት በፊት በእንግሊዝ ወታደሮች ከመቅደላ ተሰርቆ የሄደው የአጼ ቴዎድሮስ ጋሻ ወደ ኢትዮጵያ እንዲመለስ የተደረገውን ጥረት ኢትዮጵያ በመስቀለኛ መንገድ ላይ በሚል ስያሜ በዩናይትድ ስቴትሱ ቶሌዶ የኪነ ጥበብ ቤተ መዘክር እየታየ ባለው አውደ ትዕይንት ለእይታ መብቃቱንና ሌሎች ከኢትዮጵያ ተሰርቀው የተወሰዱ ታሪካዊ ቅርሶችን ለማስመለስ በተቆርቋሪ ወገኖች የተሰሩ እንዲሁም ትኩረት የሚሹ ሌሎች ጉዳዮች ጨምሮ በርከት ባሉ ተዛማች ርዕሶች ዙሪያ ለሚኖረን ደርዝ ያለው ወግ ጉዳዩን የሚያውቁ ሁለት እንግዶችን ጋብዘናል። ዋሽንግተን ዲሲ የሚገኘው የኢትዮጵያ ንጉሳዊ በጎ አድራጎት ባላደራ ተቋም የበላይ ጠባቂ ልዑል ኤርምያስ ሳህለ ሥላሴና በኢትዮጵያ ቅርስ አስመላሽ ኮሚቴ በአባልነት የሚያገለግሉት ዶክተር አሉላ ፓንክረስ ዋሽንግተን ዲሲ ወደሚገኘው ስቱዲዮችን ጎራ ባሉበት በሰፊው ተወያይተናል። በዚሁ ወደ ስቱዲዮችን እናዘልቃችሁ። ና ክቡራን አድማጭ ተመልካቾቻችን ዛሬ ሁለት ከፍ ያለ ክብር የሚሰጣቸው እንግዶች እዚህ ስቱዲያችን ተገኝተዋል። እንወያይበት ቁም ነገር የሀገር ቅርስን የተመለከተ ዝርዝሩን ዘለግ ብለን እንሄዳለን። ዶር ኤርሚያስ ኃይለስላሴ ኃይለስላሴ፣ ዶክተር አሉላ ፓንክረስ ከቅርስ ጋር የተያያዙ በርከት ያሉ ስራዎቻቸውን እናነሳሳለን። የምንነጋገርበት ርዕሰ ጉዳይ ደግሞ ብዙ አስቸጋሪ ነገሮች የበዙበት ጊዜ ነውና መልካም ዜና የያዘለ ነገር ስለሆነ ምናልባት በዚህ ሰዓት ትንሽ ትንፋሽ የሚሰጥ ብዙዎች በጥሩ ስሜት የሚከታተሉት ይመስለኛል። ፕሮፌሰር አሉላ ከእርሶ ልጀምር። በቅርስ ጥበቃውና ከኢትዮጵያ በተለያዩ ምክንያት ወደ ውጭ ሀገር ያሉ ቅርሶችን ደግሞ በማስመለሱ በርካታ አመታት አገልግለዋል። ዛሬም ይሄን ቅርስ አሁን የምናስተዋውቀውን ወደ ኢትዮጵያ ይዘው ይሄዳሉ። መሰንበቻውን ሚውዚየም ውስጥ ሲታይ ነበር። በ ሺህ ዘጠኝ መቶ ስልሳ ስምንት እንደ አውሮፓውያን ዘመን አቆጣጠር በእንግሊዝ ወታደሮች ተዘርፎ መሄዱ ነው የተገለጸው። ከበርካታ አመታት በኋላ ገበያ ላይ ሲውል እርስዎ ሲሟገቱ አስታውሳለሁ። በማህበራዊ ሚዲያ ሲሟገቱ ብዙዎችን ኢትዮጵያውያንን ሲያነሳሱ ነበረ። እስኪ ንገሩን ስለ ቅርሱ ራሱ ለምን ያህል ግድ ይለናል ይሄ ቅርስ ወደ ኢትዮጵያ እንዲመለስ መልካም በጣም አመሰግናለሁ በዚህ አጋጣሚ አብረን በመገኘታችን ከዱል ኤርሚያስ ጋር ታላቅ ደስታ ነው የተሰማኝ አሉላም ከሞክሼ ጋር አንድ ላይ መሆናችን ከስንት አመት በኋላ መገናኘታችን በጣም ደስ ይላል እንግዲህ የምናወራው ቅርስ ከመቅደላ እንግሊዞች እንግሊዝ ኃይል የዘረፈው ጋሻ ነው እና በጣም ግሩም እና ውብ ጋሻ ነው። ፎቶግራፉንም ታሳይታላቸው እና እንግዲህ በእንግሊዝ ሀገር ኒውካስል በሚባል አንድ አጫራች ድርጅት ይሄ ጋሻ ለጨረታ መቅረቡን ስንሰማ የተወሰኑ ሰዎች ይህን ጉዳይ የሚከታተሉ አሳውቀውን ነበረ እና የዛን ጊዜ ይሄ ጋሻ ከመቅደላ የተዘረፈ መሆኑን ግልጽ ማረጋገጫ ነበረ። ምክንያቱም አንዳንድ የእንግሊዝ ወታደሮች የዘረፉትን ቅርስ የዛ ቅርስ ዋጋን ለመጨመርና የአሸናፊነት ስሜታቸውን ለማሳየት እላዩ ላይ ይጽፉ ነበረ እና ይሄኛው ጋሻ ታዩታላችሁ መሀሉ ላይ በእንግሊዘኛ ማግዳላ እና ዓመተ ምሕረቱ ኤፕሪል 1868 ዓመተ ምሕረቱ ተጽፎበታል። ስለዚህ ምንም ያጠራጥር ነገር አይደለም፣ ከመቅደላ የተዘረፈ ነው እና የተዘረፈ ቅርስ በዓለም አቀፍ ደንብ ለጨረታ መቅረብ አይገባውም እና ወደ ተዘረፈበት ሀገር መመለስ አለበት የሚል ክርክር የኢትዮጵያ ቅርስ ባለስልጣን ደብዳቤ ከጨረታ ቤቱ በመነጋገር በመጻጻፍ ጨረታውን ለማስቆም ሙከራ አድርጎ ነበረ። መጀመሪያ ላይ ከዚህም በፊት እንደተከሰተው ጨረታ ቤቱ አይ የመሸጡ መብታችን ነው ለምንድን ነው የምንሰርዘው? ብለው ጉዳዩን ትኩረት አልሰጡትም። ከዛ በኋላ እንግዲህ ሚዲያ ላይ ሲቀር ትላልቅ ጋዜጣዎች እነ ጋርዲየን፣ እነ ቴሌግራፍ፣ ቮይስ አርት ኒውስ ፔፐር በተከታታይ ያንን ሲያወጡ በዛ ላይ ደግሞ የኢትዮጵያ ኤምባሲ ተወካዮች፣ ሌሎችም ታዋቂ ሰዎች ለምሳሌ በእንግሊዝ ሀገር ኢንተር ፓርላሜንታሪ ኮሚቴ ኦን ሬስቲቲዩሽን የሚባል አለ ከፓርላማ ውስጥ ከተለያየ ፓርቲዎች የተቋቋመ ይሄን ጉዳይ የቅርስ የመመለሱን ጉዳይ የሚከታተል አንድ አካል አለ። የፓርላማው ቡድን እና የዛ መሪ እሷም ደብዳቤ ጻፈች። ይሄ ሁሉ ጫና ሲመጣባቸው በዛ ላይ ደግሞ በሶሻል ሚዲያ ሲታይ ባለቀ ሳት ማለት ጨረታው ሊካሄድ በማግስቱ ሌሊት ጨረታውን ሰረዙት። እና የዛን ጊዜ ጨረታው ካልተሰረዘ አንድ ግለሰብ እጅ ከሚገባ ይልቅ እንደው ቡድን ፈጥረን ለምን ቅርሱን አንጫረትም የሚል ሀሳብ ነበር። የዛን ጊዜ በሉል ኤርሚያስ በኩል ሙከራ እንዳለ አላወቅኩኝም ነበረ። እና ሜሪላንድ የሚገኝ የኢትዮጵያ የቅርስ ጥበቃና አስመላሽ ኮሚቴ አለ እና እነሱ ከዚህ በፊት ስለተዋወቅኳቸው ይህን ጉዳይ ሳነሳባቸው እኛም ደስ ይለናል። እኛም እንግዲህ ዋናው ነገር ለመመለስ የሚፈልጉ አካላት እርስ በራስ እንዳንጫረትና ዋጋው ከፍ እንዳይል ነበረ ስጋታችን። ከዛ በኋላ ጨረታው ሲቀር ጨረታ ቤቱ በደንቡ መሰረት በነጻ መመለስ ሲገባቸው ነበረ። ግን ያው ሻጩም እንዳይጎዳ ቢያንስ ሻ ዋጋ እንደዛ አይነት ሀሳብ መጣ እና በመሀል ሉል ኤርሚያስ ይህንን እንደተከታተሉና ከነሱ ጋር ስምምነት ላይ መድረሳቸውን ስሰማ ታላቅ ደስታን የተሰማኝ አንደኛ ነገር ወደ ኢትዮጵያ እንዲመለስ ቃል ስለገቡ ሁለተኛ ነገር ደግሞ በእርሳቸው ድርጅት በኩል ይሄ ጉዳይ መልካም መፍትሄ ማግኘቱ በጣም ነበር ደስ ያለኝ። ከዛ ደግሞ እዚህ ድረስ አሜሪካን ሀገር እንድመጣ ጋብዘው አብረን እዚህ የቶሊዶ የስነ ጥበብ ሚውዚየም ላይ ጋሻው በጣም ደስ በሚል ሁኔታ ሉል ኤርሚያስ እና ድርጅታቸው ተነጋግረው በጣም ግሩም የሆነ ኤክዚቢሽን ነው። በጣም መታየት የሚገባው። እዛ ላይ ጋሻው እንዲቀርብ ተነጋገሩ። እና በዚህ አጋጣሚ አብረን በጣም በርካታ ሰዎች በነበሩበት ቆንጆ ውይይት አድርገን ነበረ። ይህን ይመስላል። በጣም ግሩም ውይይት መሆኑን ተረድቻለሁ። ያቀረባቸዋቸውን ስራዎች የሚመለከቱ ጽሁፎችም በመጠኑ የማየት እድል አግኝቻለሁ። ቅርብ ሰዓታት ውስጥ የደረሰኝ ሉል ኤርሚያስ ዶክተር አሉላ እንደገለጹት የእናንተ ድርጅት በዚህ ጉዳይ ቅርሱ እጃችሁ እንዲገባና ወደ ኢትዮጵያ የሚመለስበትን አመቻቻችሁ እንዴት ጀመራል? እንግዲህ የጀመረው ያው በጋዜጣ ሲወጣ ነው ያየነው እና ያሳስበን ጉዳይ ይሄ ቅርጽ ከሀገር ቢለይ እንዲው ትልቅ ጉዳት ይሆናል እና እንዴት ነው መፍትሄ ማግኘት እንችለው እያለን ስንወያይ በአጋጣሚ ከዶክተር አሉላ ጋር ተገናኘ እና አባቱን ነው በደንብ የማውቀው እሱን በስልክ ነበር የምንነጋገረው እና እንዳስረዳ ቀደም ብሎ ይሄ ነገር ሰው ሲጫረት ዋጋው ከፍ እንዳይ እናንተ ተከታተሉት ብሎ፣ እኔ ደግሞ ይሄ አለምንም ጥርጥር አገር የሚመለስ ቅርጽ ነው። ለዚህ ነው እኛም ፍላጎታችን በማለት ው ተሳትፈን በማነጋገር የሚያጫርተውን ክፍል በደህና ዋጋ ለመግዛት ችለናል። ይሄ ደግሞ ያው የፋውንዴሽኑ አንደኛው መሰረት ስለሆነ ከውጭ የሚደግፉን ሰዎች ስላሉ በግል አይደለም የተገዛ በተቋሙ ነው የተገዛው። እና በእውነት ዶክተር አሉላ እንዳለው አጋጣሚ ሆኖ ደግሞ ኢትዮጵያ ተክሮስ ሮድ የሚባል ኤግዚቢት ነበረ እዚህም፣ ቦልቲሞር ዋልተርስ ጋለሪ ከዛ ደግሞ ቶሌዶ ሚውዚየም ኦፍ አርት እና እዛ ላይ ሰፋ ያለ ውይይት ተደርጎ ብዙ ሰው በተሳተፈበት ወቅት እንግዲህ ርክክቡን አስረክበናል ለዶክተር አሉላ ለቅርጽና ለኢትዮጵያ ሕዝብ እንዲታይ ያው እንግዲህ ቅርስ ወደ ሀገር ሲመለስ ምን አይነት ፋይዳ እንዳለው የሚገባን ነገር አለ። ከሚነገረው ባሻገር ግን እርስዎ በተቋሙ አማካኝነት ያገባኛል ብላችሁ የተሳተፋችሁ ነው። በግልም የሚሰማዎት ስሜት ይኖራል ብዬ ገምታለሁ። ምናልባት እንደው የግልን ለእርስዎ የዚህ ቅርስ መመለስ ምን ማለት ነው የሚለውን ብንመለከት ምን ትርጉም ይሰጠውታል? እንደ ዜጋ ደስታው እንደሚሰማዎት ግልጽ ነው፣ ግን ለምን አስፈላጊ ነው ብለው ያስባሉ? ትዝ ይለኛል መጀመሪያ ስከፍተው እንዴት አይነት ውብ የሆነ ቅርጽ መሆኑን ሳይ ብዙ ነገር ነው የተሰማኝ። ግን ከሁሉ በላይ ያስደሰተኝ እንደዚህ በግፍ የተዘረፈ ንብረት ከመቶ ሀምሳ ዓመት በኋላ ወደ ሀገሩ መመለሱ እግዚአብሔር ይመስገን ማለት ብቻ ነው። ይሄ ደግሞ ያለው ወደፊትም ለምንሰራው ስራ የሚያበረታታ ነገር ይመስለኛል። ብርታቱን ይሰጠናል ብዬ አስባለሁ። ብዙ ቅርሶች በተለያዩ ሚዚየሞች ውስጥ እንዳሉ ይታወቃል። እንግዲህ ብዙ ስራ ወደፊትም እንደሚጠብቅ ነው። አቅምና እግዚአብሔር እንደመቀቀ ብዙ አሉ። እና የሚያሳዝነው ደግሞ ህብረተሰቡ አያቸው ሚዚየም ውስጥ ስለሆነ ትንሽ ዶክተር አሉላ እዚህ ላይም ሊያብራራ ይችላል። በሱ ላይ አንዳንድ ውይይቶች ለመጀመር ችለናል። ይሄ ጥሩ የሚያንቀሳቅሰው ይመስለኛል። ትክክለኛ ነው። ዶክተር አሉላ ለእርሶም አነሳው ጥያቄ እንደ ተመራማሪም ጭምር ነው። ለረዥም አመትም እርሶም አባቶ ፕሮፌሰር ሪቻርድ ፓንክስትም ለረዥም ጊዜ በኢትዮጵያ ታሪክ ላይ በርካታ መጽሐፍት የጻፉ በቅርሱም ማስመለሱ እንቅስቃሴ ውስጥ ለረጅም ጊዜ እንደተሳተፉ ያውቃለሁ። በዚያ ደረጃ ያገባኛል ብሎ እንደሚሳተፍ ሰው፣ ይልቁንም ደግሞ እንደ አንድ የምርምር ሰው የሰው ልጆች ታሪክ አመጣጥ የሚጠናበት የራሱ መሰረት እንዳለው ብንረዳም ለሁላችንም ቅርብ አይደለምና እርሶ እስከሚያውቁት ድረስ ምንድን ነው እንዲህ አይነት ቅርሶች ለባለቤቱ ለዛ ህዝብ መመለሳቸው ከታሪክም አንጻር ከሰው ልጆችም ስነልቦና አንጻር ምንድን ነው እንደው ሁነኛ ጠቀሜታው ይላሉ መልካም እንግዲህ እነዚህ ቅርሶች አንደኛ ነገር የመብት ጉዳይ አለ መዘረፋቸው ግልጽ የሆነ ነገር እስከሆነ ድረስ በምንም ምክንያት ሌላ አገር መቅረት የለባቸውም በተለይ አንዳንድ በጣም ለምሳሌ ያህል ከሰው ቅሪት ጋር የአፄ ቴዎድሮስ ጸጉር እንደዚሁም ከሃይማኖት ጋር ትስስርና ቁርኝት ያላቸው እንደ ታቦታት እንደ መስቀል በሚዩዚየም መቀመጥ አይገባቸውም። ጥቅም ላይ የዋሉ እና የቤተ ክህነት ንብረት የሆኑት ወደዛው መመለስ ይገባቸዋል። እና አንደኛ ነገር እንዳልኩት ያው የዚህ የመብት ጉዳይ ነው። እና ትክክል ያልሆነ ድርጊት በተቻለ መጠን ያንን ማስተካከልና ፍትህ ፍትሃዊ በሆነ መንገድ ጉዳዩን መጨረስ ያስፈልጋል። ሌላው እንግዲህ እነዚህ ቅርሶች የኢትዮጵያ ሀብት ናቸው እና ለታሪክ ለማንነት ሰው ስላገሩ ላለው ስሜት ጥሩ መነሻ ስለሆኑ ጥሩ ምሳሌ ስለሆኑ ወጣቱም ትውልድ ስለ ታሪክ እንዲያስብ ስለማንነት ማንነት እንዲያስብ ሚናና አስተዋጽኦ ሊኖራቸው ይችላል ብዬ ገምታለሁ። እና ወደ ኋላ ስንሄድ የቅርስ የማስመለሱ ታሪክ በኢትዮጵያ በጣም ረጅም ነው ከሌላው አገር ይበልጥ። ለምሳሌ ያህል የመቅደላ ጦርነት በአራተኛው ዓመት አፄ ዮሐንስ ለንግሥት ቪክቶሪያ ጽፈው ሁለት ቅርሶች ብቻ ሁለት እንግዲህ የተዘረፈው በሺህ ነው የሚቆጠረው። በሁለት መቶ በቅሎ ሰላሳ ምናምን ዝሆኖች ጭነው ነበረ እንግሊዞች የሄዱት። እና አንዴ አፄ ቴዎድሮስ ራሳቸውን ከገደሉ በኋላ መቅደላ ገብተው አቃጥለው ወታደሮቹ መዝረፍ ጀመሩ። መዝረፍ ከጀመሩ በኋላ አለቆቻቸው ዝርፊያውን አቆሙና የተዘረፈውን ቅርስ በሙሉ ሰብስበው ለሶስት ቀን የቆየ ጨረታ እዛው ሜዳ ላይ አድርገውት ለሶስት ቀን ጨረታ አድርገው ብዙ ሰው ተጫረተ። ለመጀመሪያ ጊዜ የእንግሊዝ ኃይል ፎቶግራፍ አንሺዎች እና የብሪቲሽ ሚውዚየም ተወካይ አንድ ሺህ ፓውንድ ይዞ ነው የሄደው። አንድ ሺህ ፓውንድ የዛን ጊዜ በጣም ብዙ ብር እና ትላልቆቹን ቆንጆ ቅርሶቹን እሱ ነው የገዛው። አለቆቹ የጦር አለቆቹም እነሱም በርካታ ቅርስ ገዙ። ማንኛውም ተራ ወታደር እንኳን ትንሽ እንደ ማስታወሻ ብሎ ቦጭቆ የአጼ ቴዎድሮስ ጸጉር ወይ ልብስ ወይ የሆነ መስቀል ያልገዛ ሰው የለም። እና በዛን ጊዜ ያንን ጨረታ አካሄደው። ከጨረታው የተሰበሰበው ብር ለየወታደሩ አከፋፍለው ሁሉም እንዲደርሰው በቃ የድል ስሜትንና ያንን ለማንጸባረቅ ተፈልጎና ለወታደሮቹ እንደ በቃ እንደ ክፍያና ላደረጉት አስተዋጽኦ ትንሽ ሰራዊቱ ሊያመሰግናቸው በሚል ነበር። በዚህ ምክንያት በጣም ብዙ ቅርሶች ነው የተዘረፉት። አሁን አፄ ዮሐንስ ሁለት ነገር ነው የጠየቁት። አንደኛው የክብረ ነገሥት ብራና ነበረ። ሁለተኛው የኩራተ ርእሱ ስዕል ነው እና ሁለቱን ነገር ለንግሥት ቪክቶሪያ ሲጽፉ ንግሥት ቪክቶሪያ ለብሪቲሽ ሚውዚየም ይህን ቅርሶች ያው መመለስ አለብን ብላ ጠየቀች። እና ክብረ ነገሥቱ ሁለት ተገኘ አይተው አንደኛው በጣም ውብ የሆነውና ቆንጆ ስዕል ያለውን አስቀሩት፣ ያኛውን መለሱት። እና የሚገርመው ነገር የዛን ጊዜ እንኳን ይሄ የተመለሰው በብሪቲሽ ሚዚየም ትራስቲዝ ያንን ባላደራዎች በነሱ እላዩ ላይ ተጽፏል። የተመለሰው ለኢትዮጵያ ከአራተኛው ዓመት በኋላ አሁን ድረስ ያ ብራና ራግ ዌል ውስጥ እኔ የራሴ ባይኔ አምናይቸዋል። የስርዓት ለውጥ፣ የደርግ ጊዜ፣ ጣሊያን ፋሽስት ወረራ፣ ስንት ነገር ያ ሁሉ እያለ እስካሁን ድረስ የኢትዮጵያ ተዋዶ ኦርቶዶክስ ቤተ ክርስቲያን በስነ ስርዓት እስካሁን ያንን ብራና አቆይተዋለች። እና ብዙ ጊዜ ቅርስ ይመለስ ሲባል ሰዎች ምንድን ነው የሚሉት? ከዚህ በፊት የተመለሱት ቅርሶች የደረሱ እስካሁን ድረስ አልጠፉም ወይ ይላሉ። እና ይህ በጣም ጥሩ ምሳሌ ነው 150 ዓመት ቆይቶ አለ። እና ያኛው ኩራተር ርዕሱ የክርስቶስ ስዕል እሱን አላገኘነውም አሉ። ለካስ ይሄ ሪቻርድ ሆልምስ የብሪቲሽ ሚዚየም ተወካዩ በግል ኮሌክሽን ውስጥ፣ በግል በነበረው ክምችት ውስጥ አስቀምጦት ነበረ። እሱ ከሞተ በኋላ በጨረታ ተሸጠ። አሁን ፖርቹጋል አንድ ባንክ ውስጥ ነው የተቀመጠው። ሰው እንኳን አያየው። እና ይህን ያልኩት ሁለት ቅርስ ብቻ ነበር የተጠየቀው። ከዛ በኋላ በኃይለ ሥላሴ ጊዜ በአቶ ጊዜ እሳቸውም ወደ እንግሊዝ ሀገር በሄዱበት ጊዜ በ1924 በአውሮፓ አቆጣጠር ኪንግ ጆርዝን አግኝተው አንድ ነገር እንስጥ ለንግስት ዘውዲቱ ብለው ይወስናሉ እና ከተዘረፉት ቅርስ አንዱን እንስጣሉ ከዛ ለምን አንድ መጀመሪያ ለንግስት ዘውዲቱ ኒሻን ለመስጠት አስበው ነበረ፣ ግን የዛን ጊዜ የነበረው ስርዓት ለሴት ኒሻን አይሰጥም የሚል አስተሳሰብ ነበረ እና በዛ ምክንያት አንደኛውን ዘውድ እንስጣሉ። ሁለት ዘውዶች ነበሩ፣ አንድ የወርቅ በጣም ቆንጆ እሱን አስቀሩት። ሁለተኛው የብሩን እሱን ለአፄ ኃይለስላሴ ሰጡ። በመጽሐፋቸው ውስጥም ጠቅሰዋል ጽፈውታል። እንደ ንጉሱን እንዳገኙ እና ምንም እንኳን ይሄ ቅርስ ከሀገር በመውጣቱ ባዝን እንኳን ለመመለስ ፍላጎት ስላላቸው በጣም ነው ያመሰገንኳቸው ብለው ጽፈዋል። ከዛ በኋላ በአመቱ የእንግሊዝ አምባሳደር ለንግስት ዘውዲቱ ሰጠ። ከዛ ደግሞ ንግስት ኤልሳቤጥ ወደ ኢትዮጵያ ጃንሆይ ጋብዟቸው ሲመጡ የአፄ ቴዎድሮስን ማህተም እና የአቡኑን ይዘው ነበር የተመለሱት። እና እንደዚህ አይነት የተመለሱ ጉዳዮች አሉ ማለት ታሪክ አለው። ከዛ ደግሞ አፍሮሜት የሚባል ተቋቋመ፣ አሶሲሽን ፎር ዘ ሪተርን ኦፍ ዲ ማግዳላ ኢትዮጵያን ትሬዠርስ። ብዙ ሰዎች ነበሩበት፣ አባቴ እና ፕሮፌሰር እንድሪያስ፣ ታዋቂ አርቲስቶች እንደነ ዘሪሁን የትምገታ ሌሎችም ብዙ ሰዎች ነበሩበት፣ እንግሊዝ ሀገርም ጭምር። እና እነሱ ምንድነው ያደረጉት የነዚህ ወታደሮች ቤተሰቦች ልጅ ልጆች፣ እንግዲህ ለእነሱ ምንም ትርጉም የለውም ይሄ። እነዛኞቹ ያው አሸንፈናል የሚለውን ስሜት በጣም እነዚህ ነገር የገዟቸው ለዛ ነበር። እነዚህ ልጅ ልጆቹ ግን ብዙም ለቅርሱ እንትን አልነበራቸው እና ለምሳሌ አንድ የስኮትላንድ ፕሮፌሰር ፊዮና ዊልሰን የምትባል ትንሽ ጋሻ ጋር የሚማሰል ለኢትዮጵያ ጥናት እና ምርምር ተቋም አበርክታ መልሳለች። እና ወደ ሀያ ቅርሶች እንግዲህ በሺ ነው የምንቆጥረው። ወደ ሀያ ቅርሶች በዚህ በአፍሮሜት ግፊትና ብርታት ተመልሰዋል። እና አሁን በቅርቡ የመቅደላ መቶ ሀምሳኛው ሲከበር ጎንደር ዩኒቨርሲቲ አንድ ስብሰባ አካሄደ እና የባህል ሚኒስትር የነበረችው ፕሮፌሰር ሂሩት ለምን አንድ ቅርስ አስመላሽ ኮሚቴ አይጀመርም ብላ የባህልና ቱሪዝም ምሁራን ያሉበት፣ የተለያየ የመንግስት አካላት ያሉበት፣ የአፄ ቴዎድሮስ የልጅ ልጅ ያለበት አንድ ኮሚቴ ተቋቋመና ፕሮፌሰር ሂሩት ለንደን ሄዳ ለምሳሌ በሚውዚየም የአፄ ቴዎድሮስ ፀጉር ይታይ ነበር፣ በጦር ሰራዊት ሚውዚየም ለንደን እና ይሄ ነውር ነው። እንደዚህ ማድረግ አልነበረባችሁ፣ መመለስ አለባችሁ ተባለ። ድርድር ነበር። በኢትዮጵያ ኤምባሲ ብርታት ጉዳዩ ፍጻሜ አገኘና ዶክተር ሂሩት የፕሮፌሰር መጉሽ ሷን የተካችው ወደ ኢትዮጵያ ይዛው ተመለሰች እና ይሄ የአስመላሽ ኮሚቴ ከዛ ውጭ ሀገር ያሉትን ምሁራንም፣ ኤምባሲዎችም፣ የዲያስፖራ ተወካዮችም እንዲሳተፉ ሙከራ ተደረገ እና ሁለት ምሳሌ ለመጥቀስ ያህል አንደኛው ከመቅደላ የተዘረፉ ሁለት በጣም ቆንጆ የቀንድ ዋንጫዎች ሶስት ቀርበው ነበር ለጨረታ እና ልክ አሁን ቅድም ያነሳውላችሁ ነገር ጨረታውን መጀመሪያ አጫራቾቹ መሰረዝ ፍላጎት አልነበረባቸውም። የሚዲያና የሶሻል ሚዲያ ጫና ሲበዛባቸው ባለቀ ሰዓት ሰርዘውት የዛን ጊዜ አንድ በጎ አድራጎት ድርጅት ሻህራዛድ የሚባል በመነሻው አጋው ቅርሶቹን ብራናና መስቀልም ጭምር ነበረ፣ ገዝተው አንድ ስነ ስርዓት አድርገው አምባሳደር ተፈሪ ወደ ኢትዮጵያ ይዘውት ተመለሱ። አሁን ደግሞ በቅርቡ የመጨረሻ እንደዚሁ የጨረታም ጉዳይ ባይሆን እንኳን አንድ ዋንጫ የወረሰ መቅደላ ላይ የተጻፈ ሲረዳ ጊዜ ይሄ የተዘረፈ መሆኑን በራሱ ፍላጎት እንደዚህ መጥቶ ይህንን መመለስ እፈልጋለሁ አለ። እንደዚሁም አንድ የጣሊያን ተመራማሪ አንድ ታቦት በግለሰቦች ያለ የተለያየ ቅርስ የሚሰበስብ ግለሰብ ይህንን ሲያይ ጊዜ ደነገጠ። ና ታቦትማ መመለስ አለብህ። እንዴት ሰውየውም ቢ ሲል እሱ ራሱ የጣሊያኑ ተመራማሪ ጃኮቦ ኒሽ ይባላል ገዝቶት፣ ከዛ የኢትዮጵያ ኦርቶዶክስ ቤተ ክርስቲያን ካናቶች መጥተው ለንደን ባለው በማርያም ቤተ ክርስቲያን በቆንጆ ስነ ስርዓት ተረክበውት ትክክለኛው ስነ ስርዓት ተካሄዶ ወደ ሀገሩ ሊገባ ቻለ። በዛም ወቅት ደግሞ ከኒውዚላንድ ድረስ የሉል አለማየሁ ጸጉር የተመለሰበት አጋጣሚ አለ። አንደኛዋ የካፕቲን ስፒዲ የልጅ ልጅ አባቷ ሲሞት ስታይ በኤንቨሎፕ የሉል አለማየሁ እና የካፕቲን ስፒዲ ጸጉር፣ የዛን ጊዜ ጸጉር የመሰብሰብ ና የማስቀመጥ እንትን ነበራቸው እና እንደዛ አድርገው አምጥታ ከኒውዚላንድ ድረስ አምጥታ አስረክባ፣ አሁን በኢትዮጵያ በብሔራዊ ሙዚየም ይገኛል። ዶክተር አሉላ ከጠበቅኩት በላይ ቅድም እንዳልኩት መልካም ዜናዎች ናቸው፣ በርከት አድርገው ያካፈሉን፣ በተከታታይ በአመት ስጥ የተደረጉትን መለስ ብለው የቃኙበት። እንደ ስነ ሰው ጥናት ባለሙያ ግን ሌሎች የተከታይ ጥያቄዎች አነሳለሁ። ምናልባት ከነኚህ ልምዶችም የተቀሰሙ ሌሎቹንም ለማምጣት የሚያስፈልጉ ይረዳሉ የሚሏቸውን ሀሳቦች እንጋራለን። በውይይቱ እንዳይርቁ ወደ ሉል ኤርሚያስ ልምጣና ልዕል ኤርምያስ ቅድም ያነሳ ነው። አሁን በቅርቡ ሁለታችሁም የተሳተፋችሁበት ጥሩ ውይይት የተካሄደበትና በርካቶች የታደሙበት ከተለያየ ቦታ በተለየ ስሜት እንደተሳተፉበት ተመልክቻለሁ። ቅድም ያነሱት ደግሞ በባልቲሞር ዋልተርስ ሚዚየም ሲታይ የነበረው አውደ ትርኢት በጣም ትልቅ ነበር። ተከታትለነዋል፣ በቦታው ተገኝተንና በተለያየ ዩናይት ስቴትስ ግዛቶች እየተጓዘ ነው። እንግዲህ አሁን እናንተ የተገኛችበት ሚዚየም የመጨረሻው ነበር፣ ምናልባትም ከዛ በኋላ የመጀመሪያው ሊሆን ይችላል። ትርኢቱን እንዳየ ሰው የኢትዮጵያ ቅርስ የሚያገኘው ክብር እንደሚያስደስተውም የተለየ ስሜት እንደሚያሳድርበትም ሰው ትርኢቱ ላይ ያዩዋቸው ቅርሶች የተመለከቱት ነገር በስርዓት በውሰት የዘ ዘመኑን አሰራር ተከትሎ የተደረጉ ናቸው። እንደው በዚህ ሰዓት ያን ያነሳነውን ትዕይንት ለሚያስቡ ሰዎች ምን አዩ? እንግዲህ እሱን ከመመለሴ በፊት ዶክተር አሉላ እንዳስረዳው እንደዚህ ሰፊ የሆነ ቅርጽ እንደተዘረፈ አላቅም ነበር። በእውነት የሚገርም ጉድ ነው እና የዚሁ የመግደላ የንትኑን የሺልዱን ታሪክ ስናወራ አጋጣሚ ሌዲ ሚ የምትባል ሴትዮ በጨረታ መልክ አብዛኛ እንደዚህ ሰርፊስ አይሆንም፣ አብዛኛ የተመዘገቡ ቅርጾችን ለራሷ አስገብታ፣ ራስ መኮንን ለኪንግ ኤድወርድ ዘውድ ስርዓት እንግሊዝ ሀገር የመጡ ጊዜ ተገናኝተው አንድ በጣም ትልቅ ታምረ ማርያም በጣም አለቀሱ አሉ እና ሌዲሚር ይሄ በእንትና በንዙዋ ዜዋ ለአጼ ሚኒሊክ መመለስ አለበት ብላ በጽሁፍ አስቀምጣ የአሳይ መንቀር እንዲሁም የታሪክ አጋጣሚ ለማለት ነው እና ጥያቄ ለጠየቀኝ ጋለሪ መጀመሪያ ሳየው የተሰማኝ ምንድን ነው? እንዴት እነኝህ ሁሉ በግል ሰዎች በእነሱ ይጃለ የሚል ነው። በጣም የደነቀ ለምን ነኝ የቆዩ ቅርጾች ናቸው። አብሶ ኦርቶዶክስ ክርስቲያንን በተመለከተ ያሉት መቼም ድንቅ ናቸው። አይተቸዋል። በጣም የሚደንቁ ናቸው እና እሱ ነው በጣም የገረመኝ እና ምንድነው የተሰማኝ ቅሬት ቅሬት ተሰምቶ፣ እንዴት እንደ አገራቸው መሆን ሲገባቸው በግል ተይዘው ሰፊው ህዝብም እንደ ፍላጎቱ አያቸውም። እና እንደከዚህ የተገኙትን ነው ከኢትዮጵያ በብዙ አመታት ምልልስ ይህን ያዋቀሩት ሰው ያመጧቸው ቅርሶች አሉ። ከዚህ የተገኙትን የተገኙት ነው የተገኙት፣ የሚገርም የሚደንቁ ናቸው። በጣም የተለያዩም ናቸው። በእውነት ነኝ ውጥ አሉ ብትለኝ አላምኩም። እና ስለነሱ ነበር የማወራው። እሶ በዚሁ መልክ ደግሞ ቶሊዶ ስንሄድ ይበልጥ ለምሳሌ የአፄ ኃይለ ስላሴን ሀውልት እንግዲህ ያኔ በጦርነቱ ጊዜ የእሷት ለአፄ ኃይለስላሴ ድጋፍ በሚሰጡ ወቅት ለኢትዮጵያ ጣሊያንን እንዲዋጉ ተሽጦ ገንዘቡ እንዲረዳ የተደረገ ሀውልቱን ሳየው ብዙ ነገር ተሰብ እና ከቦተዝ ጋለሪ ደግሞ ለየት ያደረገው ቦተዝ ጋለሪ ቦልቲሞር ያላየናቸውን ቶሊዶ ሀየው ለማየት ችለናል። ዶክተር አሉላ ፓንከርስትና ከልዑል ኤርሚያስ ሳህለ ስላሴ ጋር አሉላ ያካሄደውን ውይይት ነበር ያደመጣችሁት። ውይይቱ አልተቋጀም። ሙሉውን በድረገጻችን እናኖረዋለን። ለአሁኑ ግን እንግዶቻችንን ዶክተር አሉላ ፓንከርስትንና ልዑል ኤርሚያስን ስለ ጊዜያቸው እናመሰግናለን። ፕሮግራማችን ይቀጥላል። አብራችሁን ቆዩ። በመቀጠል የምናሰማችው ዘገባ ደግሞ ከአዲስ አበባ የደረሰን ነው። ሰብአዊ መብቶች በኪነ ጥበብ ይላል። በኢትዮጵያ ይስተዋላሉ የሚባሉ የመብት ጥሰቶችን የሚዳስስ በቂ ምግብና ውሃ የማግኘት መብትንም የሚያስተምርና ሴቶች በሕይወት የመኖር መብት እንዳላቸው የሚያስታውስ ተውኔት፣ የፎቶግራፍ አውደ ርዕይና ስዕል አዲስ አበባ ከተማ ላይ ለእይታ በቅቷል። የኢትዮጵያ የሰብአዊ መብት ኮሚሽን የኢትዮጵያን ወቅታዊ ሁኔታ መነሻ በማድረግ በሰብአዊ መብቶች ላይ ትኩረት ያደረገ የፊልም ፌስቲቫል በኢትዮጵያ ከተሞች እያካሄደ መሆኑንም አስታውቋል። ኬኔዲ አባተ ዝርዝር አለው። በየአመቱ ታህሳስ አንድ የሚከበረውን ዓለም አቀፉን የሰብአዊ መብቶች ቀን መነሻ በማድረግ የኢትዮጵያ ሰብአዊ መብቶች ኮሚሽን የሚያዘጋጀው በሰብአዊ መብቶች ዙሪያ ግንዛቤን የመፍጠር ዓላማ ያለው አመታዊው የሰብአዊ መብቶች ፊልም ፌስቲቫል ባለፈው ሳምንት ታህሳስ አራት ቀን በአዲስ አበባ ተከፍቷል። ዘንድሮ ለአራተኛ ጊዜ የተዘጋጀው ይህ ፌስቲቫል ትኩረት የሚሹና ማህበረሰቡ ተወያይቶባቸው መፍትሄ እንዲፈልግላቸው በሚመረጡ ወቅታዊ የሰብአዊ መብቶች ጉዳዮች ላይ ተንተርሶ እንደሚዘጋጅ የገለጹት የኢሰመኮ ተጠባባቂ ዋና ኮሚሽነር ራኬብ መሰለ ኢትዮጵያ ካለችበት አሁናዊ ሁኔታ ጋር በተገናኘ የዘንድሮው ፌስቲቫል በሕይወት የመኖር መብት ላይ ዋና ትኩረቱን እንዳደረገ በመክፈቻ ዕለት ለአሜሪካ ድምፅ በሰጡት ቃለ ምልልስ አብራርተዋል። ያው በአገራችን በተለያዩ አካባቢዎች ያለው ግጭት በሕይወት የመኖር መብትን አሁንም ትኩረት የሚሻ ጉዳይ ስለሆነ የዚህም ዓመት አንዱ ርዕስ በሕይወት የመኖር መብት ላይ ነው። በተለይ ደግሞ የሴቶችን በህይወት የመኖር መብትን መሰረት አድርጎ የተዘጋጀ ነው። ሁለተኛው ደግሞ በተለይ የማህበራዊና ኢኮኖሚያዊ መብቶች ላይ የሚያጠነጥነው ውሃ የውሃ መብት በተመለከተ እና በቂ ምግብ እና በቂ ውሃን በተመለከተ እሱ ላይ ያጠነጠኑ የፎቶግራፍ ውድድሮችን አድርገናል። አራተኛው የሰብአዊ መብቶች ፊልም ፌስቲቫል በተለይ በሴቶች ልዩ ልዩ መብቶች ላይ ትኩረት ያደረጉ ሶስት ተውኔትና ፊልሞችን፣ የፎቶግራፍ፣ የስዕልና የጫጨር ጽሁፍ ስራዎች ውድድርና አውደርዮችን አካቶ ነው እየተካሄደ ያለው። በአዲስ አበባ ዩኒቨርሲቲ የያሬድ ሙዚቃ ትምህርት ቤት ፌስቲቫሉ በተጀመረበት ዕለትም ተመለሽ በተባለ ርዕስ የተዘጋጀ ተውኔት ለታዳሚያን ቀርቧል። የተውኔቱ ደራሲ የሆነችው የኢሰመኮ የሕግና ፖሊሲ ስራ ክፍል ዳይሬክተር ታሪኩ አጌታቸው ተውኔቱ በአሁኑ ወቅት በኢትዮጵያ ጎልተው የሚስተዋሉ የመብት ጥሰቶች ላይ የሚያተኩር እንደሆነ ታብራራለች። ተመለሽ የሚለው አጭር ተውኔት መነሻ ሀሳቡ በዙሪያችን ያሉ ወቅታዊ የአገራችን ሁኔታዎች ናቸው። በአንድ በኩል በሚሰሩት የልማት ስራዎች ሳቢያ የሚፈርሱ ሰፈሮች ከሚደርሰው ቀጥታ የኢኮኖሚያዊና የመኖሪያ ቤት እጦት በተጨማሪ የሚያደርሰውን ማህበራዊና የማህበራዊ ትስስር ሁነቶችን የማፍረስ የሚያደርሰው እነዛ ላይ የሚያደርሰው አሉታዊ ተጽዕኖ በአንድ በኩል እሱ ነው። ሁለተኛው እነዚህ አራት ገጸ ባህርያት ሴቶች አንድ ከሰባት ዓመት በፊት የተከሰተን ሁኔታ ያስታውሳሉ። ይኸውም በአንድ ቤት ልጆች መካከል የደረሰ የፆታዊ ጥቃት ነውና ብዙ ጊዜ ስለ ፆታዊ ጥቃት ስናስብ ስለ ቀጥታ ተጎጂዎች ነው የምናስበው። ሆኖ ቤተሰቦችንም የማጫጫ ዙሪያው ሰፈር ውስጥ የሚታዘበውም ሰው አንዳንድ ጊዜ በንግግር ሊሆን ይችላል ወይ በድርጊት ሊሆን ይችላል። የሚያደርሱትን ጉዳቶች ባልታሰቡ ነገሮች እነዚህ ሁሉ ነው እኔ የፍትህ ጥያቄ ሌላው የተውኔቱ ይዘት ሲሆን በኢትዮጵያ ይካሄዳል የተባለው የሽግግር ፍትህ ተጎጂዎችን ማዕከል ማድረግ እንዳለበት የሚያስገነዝብ መሆኑንም ደራሲዋ አስረድታለች። ሁሉም ድንገጸ ባህርያት አንድ የሚያረዳቸው ነገር ፍትህ እየጠበቁ ነው። ሁሉም ላለባቸው እቴቱ ለደረሰባት የገቢ እጦት ፍትህ ትጠይቃለች። ማርታ እንደዚሁ ፍትህ እየጠበቀች ነው። የሩብዳ እናት ፍትሃቸውን ከእግዚአብሔር አግኝተዋል አግኝቻለሁ ብለው ያምናሉ። ሩብዳ ደግሞ በሚያሳዝን ሁኔታ ራሷን ለማጥፋት ወስናለች። ያው ወንድሞቿ ያደረሱትን ጾታዊ ጥቃት በመሸማቀጭ መልእክቱ ዋናው ፍትህ የሚጠብቁ ሴቶችን ማሳየት ነው። ግንዛቤ እንደው ለማስጨበጥ ያክል የተፈለገው ተጎጂዎችን ማዕከል ያደረገ የሽግግር ፍትህ እንዲደረግ አሁን ሊሰመኮ ከሚወተቡትባቸው ጉዳዮች አንዱ ነው እና እያንዳንዱ ሰው ያለውን ታሪክና የራሱ መነሻና ታሪክ አንጻር እንዴት አድርጎ ፍትህ የኔም የሚጠብቀው ፍትህ ይሄ ነው ብሎ የሚለውን ማዳመጥ እንደሚያጠቃልል ለማስተላለፍ ነው ዋና የተፈለገ። የፌስቲቫሉ አካል የሆነው የፎቶግራፍ አውደ ርዕይ በቂ ምግብና በቂ ውሃ የማግኘት መብት ላይ ያተኮረ ነው። ለእይታ ከቀረቡ 96 ፎቶግራፎች ውስጥ የተመረጡ ሶስት ፎቶግራፎችን ያነሱ ተወዳዳሪዎች ተሸልመዋል። ያልተሰሙ ድምፆች የሚል ርዕስ በሰጠው ፎቶግራፍ የተሸለመው በረከት ፈለቀ ስለ ፎቶው እንዲያስረዳል። ያልተሰሙ ድምፆች ያልኩበት ምክንያት ልጆች ስፔሻሊ ደግሞ ህጻናት በየአካባቢው ባለው ኮንፍሊክት ምክንያት ወደ ከተማ ያለው የፍልሰት መጠን ከፍተኛ እየሆነ በመምጣቱ ጉዳይ መሰረታዊ የሆነ የሰዋይ መብት እጦት ልጆች ላይ በጣም እየደረሰ ይገኛል። ከነዚህም ውስጥ አንዱ ደግሞ ትልቁና ዋነኛው ምክንያት አንገብጋቢ የሆነ የምግብ አቅርቦት ነው። በየጊዜው የምናየው ነገር ነው። ሲለምኑን፣ ሲጠይቁን ምናምን በብዙ ነገር የምናየው ነገር ነው እና ይሄ ሁሉ ጫና የመጣው መሰረታዊ የሆነ ችግር አለ ብለን ስለምናስብ ችግሩም ደግሞ በየአካባቢው ያለው ያለመግባባትና ግጭቶች ናቸው፣ ወደዚህ ከተማ እንዲፈርሱ ያደረጋቸው እና ምግብ ደግሞ መለመን ያለበት ሳይሆን መሰረታዊ የሆነ የሰብአዊ መብት ነው ማግኘት ያለባቸው ነው። ሕጻናትም ናቸው ትልቅ አይደሉም ብዬ ሰላም ማስብ ያንን ነገር ነው ሞር ሪፍሌክት ማድረግ ያሰብኩት። በሴቶች ህይወት ላይ በማተኮር በህይወት የመኖር መብትን የሚተርኩ ስዕሎችና አጫጭር ስነ ጽሁፎችም የፌስቲቫሉ አካል ሲሆኑ በስነ ጽሁፍ ዘርፍ ያሸነፉት ጸሀፍት ተሸልመዋል። እስካሁን የተካሄዱ የሰብአዊ መብቶች ፊልም ፌስቲቫሎች ስለ ሰብአዊ መብት ግንዛቤ ከመፍጠር አንጻር የኪነ ጥበቡ ዘርፍ ጉልህ ሚና እንደሚጫወት ያሳዩ ስለመሆናቸው የኢሰመኮ ተጠባባቂ ዋና ኮሚሽነር ራኬብ መሰል አብራር ተዋል የኪነ ጥበብና የስነ ጥበብ ስራዎች በጣም ጥሩ ሜተድ ስለሆኑ እነሱን ተጠቅመን ውይይቶች እንዲደረጉ የምናደርግበት ነው። ይሄንን እንግዲህ ትልቁ ውጤት ሰብአዊ መብትን ማስፋፋት ችለናል። እንዲወያዩ ማህበረሰቡ እንዲወያይ አድርጓል። በተለይ ደግሞ በተለሳለሰ ሁኔታ ሪፖርቶችን ብቻ በማየት ሳይሆን በሚያወያዩ የኪነ ጥበብ ስራዎች ትምህርቱን ማስተላለፍ ችለናል። ከዛ በተጨማሪ ደግሞ የአርት ባለሙያዎች በዚህ ስራ እንዲተሳተፉ እና በተለያዩ ስራቸውን እያሳዩ ለድምፅ ለሌላቸው ሰዎች ድምፅ መሆን የሚችሉበትን ሁኔታ በተሻለ ሁኔታ በየዓመቱ እያሻሻልን ለማቅረብ ችለናል። ለአንድ ወር ያህል የሚቆየው አራተኛው የሰብአዊ መብቶች ፊልም ፌስቲቫል ከአዲስ አበባ በተጨማሪ በስምንት የክልል ከተሞች ተደራሽ እንደሚሆን ኮሚሽኑ አስታውቋል። ለአሜሪካ ድምፅ ኬኔዳ አባተ አዲስ አበባ። ኬኔዲ አባተን ለዘገባው እናመሰግናለን Then I go to my brother and I say, Brother, help me, please. But he wants. በመጨረሻም አንድ የፈረንጆች ገና በዓል ነክ ዘገባ እናጋራችሁና እንሰናበታለን። ግዙፎቹ የኒውዮርክ ከተማ መደብሮች ምዕት ዓመት ያስቆጠረውን የመደብራቸውን መስኮቶች በጌጣጌጥ በማሸበቅ የገበያተኛ መሳቢያ ዘዴያቸውን እስካሁን ያልተዉት ስለምን ይሆን ይላል። ዝነኞቹ መደብሮች እነ ሜሲስ ወዘተ በኒውዮርክ በየዓመቱ መስኮቶቻቸውን ሲያሳምሩ ይከርሙና በበዓሉ ሰሞን አላፊ አግዳሚውን ግቡ ግቡ ጎብኙኝ፣ ሸምቱም እያሉ ያስጎመዣሉ። የቪኦኤዋ ዘጋቢ ዶራ መኳር ታዲያ ይህ የቆየ የገበያተኛ መሳቢያ ስልት እስካሁን እንደምን እንደዘለቀ ተቃኛለች። ደረጀ ደስታ እንደሚከተለው ያቀርበዋል። በኒውዮርክ ሜሲስ የተባለው ግዙፍ መደብር በበዓላት ወቅት የመስኮት ትዕይንቶችን ማቅረብ የጀመረው ከ150 ዓመታት በፊት እንደ ኤሮፓ አቆጣጠር በ1874 ነው። በአሁኑ ጊዜ ደግሞ ዝግጅቱ ከመጋቢት ወይም ሚያዝያ ጀምሮ አንድ ዓመት ገደማ ይወስዳል። ማኒ ኡርኩዚ በአገር አቀፍ ደረጃ ይህን መሰሉን የሜሲስ መደብሮች የመስኮት ትዕይንት ዝግጅት የሚመሩ ዳይሬክተር ናቸው። ለሚያዩት ሰዎች የደስታና የባህል ስሜት ያመጣላቸዋል ብዬ ተስፋ አድርጋለሁ። የባህሉን የመስጠት ስሜት እናንጸባርቅበታለን። በሜሲስ መስኮቶች ተንቀሳቃሽ ምስሎችን ወይም አኒሜሽን ማሳየት የዝግጅቱ አካል ሆኖ የኖረ ልማድ ነው። የዚህ ዓመቱ ትዕይንት ደግሞ ተመልካቾችንም እንዲያሳትፍ ተደርጎ ተዘጋጅተዋል። አሁንም ማኒ ኡርኪዞ በጣም ብዙ እጆች ተሳትፎበታል። እያንዳንዱን መስኮት አስውቦ የማረቡ ሥራ ከሦስት መቶ ሰዓታት በላይ ፈጅቷል። ብዙ ሰዎች ተሳትፎበታል። የእጅ ጥበብ ባለሙያዎች፣ አናጺዎች፣ ኤሌክትሪክ ሰሪዎች፣ የመብራት ባለሙያዎች፣ የተንቀሳቃሽ አሸንጉልት ወይም ምስል ባለሙያዎች አሉን። የተለያዩ የቴክኖሎጂ አይነቶች እንጠቀማለን። ስለዚህ በጣም የብዙ እጆች ውጤት ነው። የመደብሮቹን መስኮቶች የማስጌጥ ሂደት ሰፊና ውድ ሊሆን ይችላል። እጅግ ውዱ ኒውዮርክ ሳክስ ፊዝ አቬኑ መደብር ደማቅ የመስኮት ትርኢቶችን አቅርቧል፣ ነገር ግን የሕንፃውን ፊት በመብራት የማሸብረቁን ልማድ አስቀርቷል። ጂም ኩሽን መሠረቱን ሰሜን ካሮላይና ሻርለት ያደረገው የቴዎሪ ሐውስ የችርቻሮ ግብይት ድርጅት ፕሬዚደንት ናቸው። በአምስተኛው መንገድ ላይ የምታዩት ነገር እንደሚመስለኝ ከነዚያ የንግድ ድርጅቶች መካከል አንዳንዶቹ ዘንድሮ ወጪያቸውን ቀንሰዋል። ሜሲሶች ግን የመስኮት ትዕይንቶቻቸውን በትልቁ ቀጥሎበታል። ይህ ለእነሱ ጠቃሚ ስልት ይመስለኛል። ዩኒቨርሲቲ ቱሊን አርዳ እየጨመረ በመጣው ዲጂታል ዓለም ትላልቆቹ የኒውዮርክ መደብሮች ይህን ነባር የእይታ ግብይት ስልት እንዲገፉበት የሚያደርጋቸው በቂ ምክንያት አላቸው ይላሉ። ሰዎች ከባህሎች ጋር የተገናኙ ናቸው። የታወቁ መደብሮችም የማህበረሰብ አካል ለመሆን የዚያ ባህል አካል መሆን አለባቸው። ፕሮፌሰር ኩሶን እነዚህ ማሳያዎች ሸማቾችን ወደ መደብሮቹ ቦታ መሳብ ብቻ ሳይሆን ቸርቻሪዎች በስሜትም ከሸማቾች ጋር ግንኙነት እንዲገነቡ ያስችላቸዋል ይላሉ። ከእነዚያ ውስጥ ወደዚያ ቦታ መምጣታቸው ብቻ ተጨማሪ ዶላር ሊያወጡ የሚችሉ የተወሰኑ ሸማቾች ሊኖሩ ይችሉ ይሆናል ነገር ግን በዚያ የባህል ስሜት ውስጥ ከሸማቾች ጋር በሚፈጠር የስሜት ቁርኝት ምናልባትም በር ላይ ከሚለጠፈው የንግድ ምልክት በላይ ሰዎች ውስጥ የሚያድር ገጽታ ለመገንባት የሚያስችል እድል ይሰጣል። ቱሊን አርዳ ይህ አይነቱ የንግድ ስልት ደንበኞች የተለየ ስም ያበጁትን ብቻ እንዲፈልጉ ያደርጋቸዋል ይላሉ። በጣም የታወቀ ስም የገነቡት ትዝ እንኳን የማይሉ አይነት ነገር ሆነዋል። ሰዎች ስለነሱ ያውቃሉ፣ ከነርሱ ጋር ግን የተሳሰረ ግንኙነት መኖሩ አይሰማቸውም። የእነሱን ወይም የሸማቾችን ትኩረት ማግኘት ምንም እንኳን ያ ሰው በወቅቱ ወደዚያ መደብር ባይሄድ እንኳን ለወደፊቱ ግን ዋጋ ያለው ስም መፍጠር ነው። ሜሲስ እንደሚለው በየቀኑ ወደ አስር ሺህ የሚጠጉ ሰዎች የበዓላት ትዕይንቶቹን ይመለከታሉ። በዘመናዊ ዓለም በነባሩ ወግ ይደሰታሉ። ለዛሬ የራዲዮ መጽሔት ያሉን ዝግጅቶች እነዚሁ ነበሩ። በቀጣይ የራዲዮ መጽሔት ደግሞ በሌሎች ቅንብሮች እንመለሳለን። በዚህ ሙዚቃ እንሰናበት። Of a white Christmas, just like the ones I used to know, where the treetops glisten and children listen to hear sleigh bells in the snow. የአሜሪካ ድምፅ ራዲዮ የአማርኛ አገልግሎት በየዕለቱ ከዋሽንግተን ዲሲ ከሚያስተላለፈው ፕሮግራም የዛሬውን እዚህ ላይ ፈጸመ። ነገ ሰኞ በመደበኛው ፕሮግራማችን በሦስት ሰዓት እስከምንገናኝ አብራችሁን ስላመሻችሁ እጅጉን እናመሰግናለን። ከአቀናባሪው ከንጉሡ ታምሬ ጋር ያስተናገድኳችሁ ቆንጂት ታየ ነኝ። በደህና ደሩ።